ሀያ አንደኛው ዓለም አቀፍ የኤድስ ጉባኤ ደቡብ አፍሪካ ደርባን ከተማ ላይ ዛሬ ተከፍተዋል። ሳይንቲስቶች፣ የመብት ተሟጋቾችና ልዩ ልዩ ባለሙያዎች ለሚዳሷቸው በርካታ ርዕሰ ጉዳዮች ታዲያ ጉባኤው የሚቆይበት አምስት ቀን የሚበቃ አይመስልም እየተባለ ነው። የአሜሪካ ድምጿ አኒታ ፓውል ከደርባን ዘገባ አድርሳናለች። ተሳታፊዎችንም ከስብሰባው ምን ውጤት እንደሚጠብቁ ጠይቃለች። ሰለሞን ክፍሌ ይዞ ቀርበዋል። መከላከል፣ የተሻለ ሕክምና፣ ማህበራዊ ፍትህ፣ ምናልባት ደግሞ አንድ ቀን ፈዋሽ መድኃኒት። በአምስት ቀን ሁሉንም ርዕስ ለመሸፈን ግን በጣም ብዙ ነው። ዓለም አቀፉ የኤድስ ጉባኤ ለመጀመሪያ ጊዜ አትላንታ ውስጥ እንደ አውሮፓ እንደመና አቆጣጠር በ1985 ዓ ም ሁለት ሺህ ሳይንቲስቶች ከተሰበሰቡ ወዲህ ብዙ ተጉዟል። ሃያ አንደኛው ጉባኤ ዛሬ በደርበን ደቡብ አፍሪካ ሲከፈት በወረርሽኙ ላይ የሚካሄደው ውጊያ አንድን የጤና ጠንቅ ለማጥፋት ከሚደረግ ትግል በላይ ሆኗል። ትግሉ የማኅበራዊ ለውጥም ለማምጣት ነው። አሁንም ግን ትግሉን በዋናነት የያዘው ሳይንሱ ነው። በቀጣይ ቀናት የሚደረጉ በርካታ ውስብስብ ስብሰባዎችም ትኩረት የሚያደርጉት ከኤችአይቪ ቫይረስ በስተጀርባ ባለው አስቸጋሪው ሳይንሳዊ ምርምር ላይ ነው። ኤድዊን ሳንደርስ እዚህ በዩናይትድ ስቴትስ ቴነሲ ክፍለ ግዛት በሚገኘውና ሌጋሲ ፕሮጀክት በተሰኘው የኤችአይቪ ክትባት መረብ የሚሰሩ የሃይማኖት መሪ ናቸው። በአሁኑ ወቅት በኤድስ ጉባኤ ላይ መገኘት ጠቃሚ ነው ይላሉ። በበሽታው ላይ በምናካሄደው ጦርነት በአብይነት የምናየው ነገር ቢኖር አዳዲስ ስትራቴጂዎች እናቀርባለን። እነዚህም ስትራቴጂዎች የኤድስ መከላያ ክትባት የመስራት ሌሎችም ባዮሜዲካዊ ውጤታማ ምላሾች ለማስፋፋት አዲስ እድል የሚፈጥሩ መሆናቸው ነው። ጉባኤ የሚካሄደው የኤድስ ስርጭትን ለመግታት የተደረጉ ጥናቶች አበረታች መሆናቸውን የሚገልጹ አዎንታዊ የሳይንስ ዜናዎች በሚሰሙበት ወቅት ነው። የተባበሩት መንግስታት የኤድስ መከላከያ ኤጀንሲም ወረርሽኙን እንደ አውሮፓውያን ዘመን አቆጣጠር በ2030 ጨርሶ ለማጥፋት ያለመ አዲስ የአምስት ዓመት እቅድ እንዳለው በቅርቡ ይፋ አድርጓል። ዘጠና ዘጠና ዘጠና የተባለው እቅዳቸው ያለመውም ከኤችአይቪ ቫይረስ ጋር የሚኖሩ ዘጠና በመቶ ሰዎች ቫይረሱ በደማቸው ውስጥ በምን ደረጃ ላይ መሆኑን እንዲያውቁ፣ ዘጠና በመቶ በቫይረሱ የተጠቁ ሰዎች ሕክምና ላይ መሆናቸው እንዲረጋገጥና ዘጠና በመቶ በሕክምና ላይ ያሉት ደግሞ ቫይረሱ ከመሰራጨት መገታቱን ማሳየት እንዲችሉ ነው። ዕቅዱ ተግባራዊ ከሆነ 28 ሚሊዮን አዲስ በኤችአይቪ ቫይረስ ሊያዙ የሚችሉ ሰዎችን ይከላከላል። በዓለም ዙሪያ ደግሞ ከኤድስ ጋር በተያያዘ የሚሞቱ 21 ሚሊዮን ሰዎችን ሕይወት ያተርፋል። የዚህ ዓመቱ የኤድስ ጉባኤ በዋናነት ያተኮረው ደግሞ በወጣቱ ላይ ነው። በአሁኑ ጊዜ የአፍሪካ ወጣቶችን ሕይወት በዋናነት የሚቀጥፈው ኤድስ ነው። ሩዋንዳ ዋና ከተማ ኪጋሊ ውስጥ ሲካሄድ የቆየው የአፍሪካ ሕብረት የመሪዎች ጉባኤ ዛሬ ተጠናቋል። ከአጀንዳዎቹ መካከል የደቡብ ሱዳን ግጭትና ለሕብረቱ ኮሚሽን ሊቀመንበር መረጣ ይገኙባቸዋል። ይሁን እንጂ ለሊቀመንበርነቱ ከቀረቡት ዕጩዎች መካከል አንዳቸውም አስፈላጊውን ሁለት ሶስተኛ አብላጫ ድምጽ ባለማግኘታቸው የምርጫው ሂደት ተቋርጧል። ኒክ ሎንግ ከኪጋሊ ያስተላለፈችው ዘገባ አለ። ቆንጅት አየለ ታቀርባለች። የህብረቱን ሊቀመንበርነት ለመያዝ በእጩነት ከቀረቡት መካከል አንዳቸውም ሁለት ሶስተኛውን አብላጫ ድምፅ እንደማያገኙ በብዙዎች ሲጠበቅ የቆየ ጉዳይ ነው። ከህብረቱ ኮሚሽነሮች አንዱ ማርሻል ደ ፖል ኢኮንጋ ውጤቱ ይኸው እንደነበረም ለጋዜጠኞች አረጋግጠዋል። Le vote a eu lieu. Il በድምፅ አሰጣጡ ከተካፈሉት 51 ሀገሮች ውስጥ 28ቱ ድምፀ ተአቅቦ አደረጉ፣ 23 ድምፅ ሰጡ። ነገር ግን 23 አብላጫ አይደለም። ስለዚህ የህብረቱ ደንቦች መከበር ስላለባቸው ምርጫው ዳር አልደረሰም ሲሉ ነው የተደመጡት። በመጀመሪያው ዙር የቦትስዋናው የውጭ ጉዳይ ሚኒስትር ፔለኖሚ ቬንሶን ሞኢቶይ አስራ ስድስት ድምጽ ሲያገኙ የኢኩቶሪያል ጊኒው የውጭ ጉዳይ ሚኒስትር አጋፒቶ ኢምባ ሙኮይ አስራ ሁለት ድምጽ አግኝተው በሁለተኛነት ተከትለዋቸዋል። የቀድሞ የዩጋንዳ ምክትል ፕሬዚደንት ስፔሲዮዛ ዋንዲራ ካዚቦይ ደግሞ አስራ አንድ ድምጽ ብቻ አግኝተው በመጀመሪያው ዙር ከውድድሩ እንዲሰናበቱ ተደርጓል። ይሄ ደግሞ ከአሁን ቀደምም የተደረገ ነው፣ አዲስ ነገር አይደለም ብለዋል ኮሚሽነሩ። ይሄ መጀመሪያ ጊዜ አይደለም። በ2012 ጥር ወር የኮሚሽኑ ሊቀመንበር የነበሩት ዣን ፒንግ የአሁኒቱ ሊቀመንበር ኤንኮሳዛና ላሚኒ ዙማ እስከተመረጡበት እስከ ሰኔ ወር ድረስ እንዲቀጥሉ ተጠይቀው ነበር ሲሉ አስታውሰዋል። በዘገባዎች መሰረት አሁንም ዙማ እንዲቀጥሉ ሳይጠየቁ አይቀሩም። ነገር ግን አይቀበሉም። ምክትላቸው ኤራስቱስ ሙዌንቻ በጊዜያዊነት ይረከቧቸው ይሆናል የሚል ወሬን ያለው አንድ የህብረቱ የህግ አማካሪ እንዳብራሩት የጊዜያዊ ሊቀመንበር ሹመት በህብረቱ የጠቅላላ ጉባኤ ደንብና አሰራርን በሚመለከተው አንቀጽ አስራ ሁለት ውስጥ ሰፍሯል። የምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ ኤኮዋስ ለህብረቱ ሊቀመንበርነት በእጩነት በቀረቡት ሰዎች እንዳልተደሰተ በሰፊው ሲወራ ሰንብቷል። ከህብረቱ ኮሚሽነሮች አንዱ ቪንሴንት ኦማሂሌ ይህንን ያስተባብላሉ። ከእጩዎቹ የአንዳንዶቹ የትውልድ ሀገር ዲሞክራሲያዊነት ላይ አንድ ጋዜጠኛ ኮሚሽነሩን ጥያቄ አቅርቦላቸው ነበር። ዲሞክራሲ ስትል ምን ማለትህ ነው ዲሞክራሲያዊ ካልሆኑ ሀገሮች የመጡ እጮች ስትል ምን እንደምታወራ አይገባኝም ሁሉም የአፍሪካ ህብረት አባሎች ናቸው እጩ ማቅረብ ለሁሉም አባል ሀገሮች ክፍት ነው የኪጋሊው ጉባኤ ከወሰዳቸው ህብረቱን ለማጠናከር የታለሙ በርካታ እርምጃዎች መካከል ለህብረቱ ገቢ የሚሆን ግብር በአህጉር ደረጃ ለማስከፈልና አህጉር አቀፍ ፓስፖርት ለመጀመር መስማማቱ ነው። ወደ ደቡብ ሱዳን ሰላም አስከባሪዎችን እንደሚያዘምትም አምሽቶ ይፋ ያደርግ ይሆናል ተብሎ እየተጠበቀ ነው።